እድሜያቸው በሃያዎቹ መካከል የሚሆነው አብደላና ሀሚዱላ የመልክዓ ምድርና የማህበራዊ ሳይንስ ተመራቂዎች ናቸው፣ ግን ከሀገራቸው መውጣት ይፈልጋሉ ከካቡል አፍጋኒስታን መውጣት ጀርመን የተረጋጋ ነው ይረዱኛል ስራም እዚያ ያገኛለሁ ይላል አብዱላ በፈገግታ ሁኔታው እዚህ የተሻለ ቢሆን ኖሮ መሰደድ አንፈልግም ነበር ማንም ቢሆን ሀገሩን ወዶ ጥሎ አይሄድም ከዚህ ወጣ ስንል በማንኛውም ሰዓት ቦምብ ሊፈነዳ ይችላል ስራም ማግኘት አልቻልንም የሚለው ደግሞ ሀሚዱላ ነው እናም ቁርጥ ያለ አቋሙን ሲገልጽ እዚህ ሀገር ውስጥ እንደሚታየው በስደት ጎዳና ላይ ሆኖ መሞት ይሻላል ባይ ነው ሁለቱ ወጣቶች ሕገ ወጥ ሰው አሸጋጋሪዎችን አነጋግረዋል። ወደማያውቁበት ሀገር ለመሄድ እያንዳንዳቸው 15000 ዶላር መክፈል ይኖርባቸዋል። በኢራንና ቱርክ በኩል አድርገው ወደ ግሪክ፣ ከዚያም ወደ ባልካን ሀገራት፣ በመጨረሻም ጀርመን ለመግባት ነው እቅዳቸው። ሪቻርድ ዳንዚንገር ካቡል የሚገኘው በአፍጋኒስታን የዓለም አቀፍ የስደተኞች ድርጅት ማለትም አይኦኤም ጽፈት ቤት ኃላፊ ናቸው። በመላው ዓለም ስላለው የፍልሰትና የስደተኞች እንቅስቃሴ እንዲህ ይላሉ። ስለ ጅምላ ስደት መነጋገር እንችላለን፣ ነገር ግን ቁጥሩን መገመት ያዳግታል። አሁን አውሮፓ የደረሱትን ቁጥር ማወቅ እንችላለን። ሰዎች በርካታ የአውቶቡስ ትኬቶችን እንደሚሸጡ እናውቃለን። ከአውሮፕላን ማረፊያዎች እንደተረዳ ነው። ከዚህ በፊት ወደ ቴራን በርካታ በረራ አልነበረም። አሁን ግን ብዙ ወጣቶችን የጫኑ አውሮፕላኖች ወደ ኢራን ይገባሉ። ተመላሽ በረራው ግን እንደዛ አለመሆኑ ጥሩ ማሳያ ነው። እናም ስለ ጅምላ ፍልሰት መናገር ብንችልም ቁጥሩን ግን መጥቀስ አንችልም። በያዝነው ጎርጎሮሳዊ ዓመት 2015 ባለፉት ዘጠኝ ወራት ብቻ 80 ሺህ አፍጋናውያን በአውሮፓ ህብረት ሀገራት ጥገኝነት ጠይቀዋል። ከነዚህ መካከልም 170 ያህሉ ጀርመን ውስጥ ናቸው። ጀርመን የገቡት አፍጋኒስታናውያን እዚህ ለመድረስ በመንገድ ላይ ሳምንታትን ወይም ወራትን አሳልፈዋል። ስደቱ በአንድ በኩል ከሰቆቃ ሽሽት ነው፣ በሌላ በኩል ደግሞ ገንዘብ ለማግኘት ነው። ኩንዱዝ ላይ የሚካሄደው ጦርነት ስደቱን እንዳባበሰው በግልጽ ይታያል። በሰሜናዊቱ የአፍጋኒስታን ግዛት ዋና ከተማ የጀርመን ጦር ለአስር ዓመታት ያህል ተቀምጦባታል። ባለፈው መስከረም ወር መገባደጃ ድንገት በታሊባን ታጣቂዎች እጅ ወደቀች። ሪቻርድ ዳንዚንገር አደገኛ አዙሪት ነው ይላሉ። ቁጥሩ እየጨመረ ለመሄዱ የሚያስረዱ ግልጽ ማሳያዎች አሉን። ምናልባትም ወደ አውሮፓ ከገቡት መካከል አብዛኞቹ ከኩንዱዝ ነን ሊሉ እንደሚችሉ የሚያሳይ መረጃ ያስፈልገን ይሆናል። ምክንያቱም አውሮፓ አሁን ስለ ኩንዱዝ እየተነጋገረ ነው። ስደቱ የጸጥታ አለመኖርና የኢኮኖሚ ጉዳይ ነው። አንዱ ሌላኛውን ያባብሳል። አንድ አካባቢ የተረጋጋ ካልሆነ የስራ እድል የለም። ስራ ከሌለ ደግሞ አካባቢው ለሰርጎ ገቦች ጥቃት የተጋለጠ ይሆናል። በዚያም ላይ ጀርመን ሁሉንም ትቀበላለች የሚለው እምነትም ስደቱን አባብሷል። በዚህ መሀል አፍጋኒስታን የሰው ኃይሏን እያጣች ነው። የመተማመኑ ነገር እየጠፋ ነው። በጣም ከባድ ችግር ነው። በየአመቱ እስከ 500 ሺህ የሚደርሱ ወጣቶች ከአፍጋኒስታን የስራ ገበያ ወደ ውጭ ይወጣሉ። ዓለም አቀፉ ጦር ከሀገሪቱ በመውጣቱ በርካታ የስራ እድሎች ተዘግተዋል። በዚያም ላይ ተባብሶ የቀጠለው አመጽም የኢኮኖሚ እድገቱን አደናቅፏል። ሕገ ወጥ ሰው አሸጋጋሪዎች ግን በጎን ወደ ምድረገነቱ አውሮፓ ወጣቱን እያሳለፉ ዶላር ያፍሳሉ። ከሚሰደዱት መካከልም ተምረው በተለያየ ሙያ የሰለጠኑት ይገኙበታል። እንደዚህ አይነቶቹ ደግሞ ችግር ውስጥ የተዘፈቀችውን ሀገር በመገንባቱ የመሳተፍ እድል የላቸውም። ከሚሰደዱት አብዛኞቹ አፍጋኒስታናውያን ድሆች ናቸው። ለእነሱ ጀርመን የሚደረስባት አደለችም። ከ800 ሺህ የሚልቁ አፍጋናውያን ከሀገራቸው ተሰደዋል። ወደ 2.5 ሚሊዮን የሚሆኑት በጎረቤት ፓኪስታን እና ኢራን ተጠግተዋል።